የዲ ደብልዩ ዜና አመሰግናለሁ ዮሐንስ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በኮንጎ ዴሞክራሲያዊ ሪፐብሊክ በመፈንቅለ መንግስት ተሳትፈዋል የተባሉ 37 ሰዎች የሞት ፍርድ ተላለፈባቸው። የሞት ፍርድ ከተላለፈባቸው መካከል ሶስት አሜሪካውያንን ጨምሮ የቤልጅየም ኮንጎ ጥምር ዜግነት ያላቸው ይገኙበታል። ደቡብ ሱዳን ለረዥም ጊዜ ሲጠበቅ የነበረውን ሀገራዊ ምርጫ ለተጨማሪ ሁለት ዓመታት አራዘመች። ከሁለት ወራት በኋላ ሊደረግ ቀን ተቆርጦለት የነበረው የደቡብ ሱዳን ምርጫ መራዘሙ ዳግም ግጭት እንዳያስነሳ ስጋት አጭሯል። ጀርመን የገጠማትን የሰለጠነ የሰው ኃይል ክፍተት ለመሙላት የሚያስችል ስምምነት ከኬንያ ጋር ተፈራረመች። በስምምነቱ ጀርመን ውስጥ ያሉና የሥራ ፈቃድ የሌላቸውን ጨምሮ ከሁለት መቶ ሺህ በላይ ኬንያውያን ጀርመን ውስጥ የመስራት እድል ይፈጥርላቸዋል። ዩጋንዳ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር አስር መድረሱን አስታወቀች። ሰዎቹ ዋን ቢ በተሰኘው የዝንጀሮ ፈንጣጣ የተዋሲ አይነት የተያዙ መሆናቸው መረጋገጡን የሀገሪቱ የጤና ባለሥልጣናት ገልጸዋል። የአልጄሪያው ፕሬዚዳንት አብዱልመጂድ ቴቦኔ የሀገሪቱን አጠቃላይ ምርጫ ለሁለተኛ የሥልጣን ዘመን ማሸነፋቸውን በድጋሚ አረጋገጡ። ሩሲያና ዩክሬን ከአንድ መቶ በላይ የምርኮኛ ወታደሮች ልውውጥ አደረጉም። ሀገራቱ የምርኮኛ ልውውጥ ያደረጉት በተባበሩት አረብ ኤምሬቶች አሸማጋይነት ከስምምነት ከደረሱ በኋላ ነው። ዜናውን በዝርዝር በኮንጎ ዴሞክራሲያዊ ሪፐብሊክ በመፈንቅለ መንግስት ተሳትፈዋል የተባሉ 37 ሰዎች የሞት ፍርድ ተላለፈባቸው። የሞት ፍርድ ከተላለፈባቸው መካከል ሶስት አሜሪካውያንን ጨምሮ የቤልጅየም ኮንጎ ጥምር ዜግነት ያላቸው ይገኙበታል። በመፈንቅለ መንግስት ተሳትፎ ነበራቸው የተባሉት እነዚህ ሰዎች በሀገሪቱ ላይ አድርሰዋል በተባሉበት ሌላ ጥፋት የ50 ሚሊዮን ዶላር እንዲከፍሉም ታዘዋል። የተጠርጣሪዎቹ ጠበቃ ሪቻርድ ቦንዶ የተላለፈው ፍርድ ትክክለኛውን የፍርድ ማቅለያ እና የይግባኝ ሂደት ሳይከተል የተላለፈ ውሳኔ ነው ሲሉ ተቃውመውታል ካለፈው የሰኔ ወር አንስቶ ሲካሄድ በነበረው ችሎት 51 ሰዎች በሽብርተኝነት ህገወጥ የጦር መሳሪያ በመያዝ የግድያ ሙከራ የወንጀል ድርጅት በመመስረትና አሸባሪዎችን በገንዘብ በመደገፍ ክስ ቀርቦባቸዋል ችሎቱም ከእነዚህ ውስጥ 14ቱን በነጻ ሲያሰናብት በ37ቱ ላይ የሞት ፍርድ ማስተላለፉን የጀርመን ዜና ምንጭ ዲፒኤ ዘግቧል። ደቡብ ሱዳን ለረጅም ጊዜ ሲጠበቅ የነበረውን ሀገራዊ ምርጫ ለተጨማሪ ሁለት ዓመታት አራዘመች። ከሁለት ወራት በኋላ ሊደረግ ቀን ተቆርጦለት የነበረው የደቡብ ሱዳን ምርጫ መራዘሙ ዳግም ግጭት እንዳያስነሳ ስጋት አጭሯል። ምርጫው መራዘሙን የፕሬዚዳንት ሳልቫ ኪር ማያርዲት ጽሕፈት ቤት ትናንት አርብ በማህበራዊ መገናኛ ገጾቹ ይፋ ሲያደርግ የሀገሪቱ የሽግግር ጊዜም እስከ ጎርጎርሳውያኑ 2026 ድረስ ይራዘማል ብሏል። የደቡብ ሱዳን የካቢኔ ጉዳዮች ሚኒስትር ኤሊያ ሎሞሮ እንዳሉት ምርጫው የተራዘመው ከሁለቱ የሀገሪቱ የምርጫ ተቋማትና የጸጥታ አካላት ጥያቄ ከቀረበ በኋላ ነው። በደቡብ ሱዳን የሽግግር ጊዜ ስምምነት ዋና ዋና አንቀጾች አለመሟላታቸው ብሔራዊ ህገ መንግስት የመቅረጽ እንዲሁም የፕሬዚዳንት ኪርና የተቀናቃኛቸው የማቻር ኃይሎች ውህደት በፍጥነት አለመከናወን የዓለም አቀፉን ማህበረሰብ ምሬት ከፍ ማድረጉን ነው የፈረንሳይ ዜና አገልግሎት የዘገበው። ከስድስት ዓመታት በፊት የተደረሰው የሰላም ስምምነት ከጎርጎርሳውያኑ ከ2013 እስከ 2018 በፕሬዚዳንት ሳልቫ ኪር እና በተቀናቃኛቸው ሪክ ማቻር መካከል የተፈጠረውን የእርስ በርስ ጦርነት እንዲያበቃ ቢያስችልም በሁለቱ መካከል በድጋሚ የተፈጠረው አለመግባባት ለወደፊት ሊደረግ የታቀደው ምርጫ መንገድ ይከፍታል የተባለውን ሽግግር በተደጋጋሚ ማዘጌቱ ተጠቅሷል። ጀርመን የገጠማትን የሰለጠነ የሰው ኃይል ክፍተት ለመሙላት የሚያስችል ስምምነት ከኬንያ ጋር ተፈራረመች። በስምምነቱ ጀርመን ውስጥ የሥራ ፈቃድ የሌላቸውን ጨምሮ ከ200 ሺህ በላይ ኬንያውያን ጀርመን ውስጥ የመስራት ዕድል ይፈጥርላቸዋል። ስምምነቱን የኬንያው ፕሬዚዳንት ዊልያም ሩቶ እና የጀርመኑ መራሃ መንግስት ኦላፍ ሾልስ በርሊን ውስጥ በተገናኙበት ወቅት መፈጸሙን አሶሽየትድ ፕሬስ ዘግቧል። የጀርመኑ መራሃ መንግሥት ኦላፍ ሾልስ ከስምምነቱ በኋላ ለጋዜጠኞች በሰጡት መግለጫ ስምምነቱ ጀርመንና ኬንያ በስደተኞች ጉዳይ ላይ የበለጠ ተቀራርበው እንዲሰሩ እድል የፈጠረ ነው ብለዋል። የሰለጠነ የሰው ኃይል ክፍተት ለተፈጠረባት ጀርመንም አንድ አማራጭ ይዞ መምጣቱን መርሃዊ መንግስቱ ተናግረዋል። ጀርመን በርካታ ስልጡን ሰራተኞችን ከአውሮፓ ህብረት ውጭ ለማግኘት ለዓመታት ጥረት ስታደርግ መቆየቷን ዘገባዎች ያመለክታሉ። ባለሙያዎች እንደሚሉት ጀርመን አሁን ባለው የሰው ኃይል የገበያ ፍላጎት ከአራት መቶ ሺህ በላይ ስልጡን ሰራተኞች ትፈልጋለች። ዩጋንዳ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር አስር መድረሱን አስታወቀች። ሰዎቹ ዋን ቢ በተሰኘው የዝንጀሮ ፈንጣጣ የተህዋሲ አይነት የተያዙ መሆናቸውን መረጋገጡን የአገሪቱ የጤና ባለስልጣናት ገልጸዋል። ይህንኑ ተከትሎ ተህዋሲው ከሰው ወደ ሰው በፍጥነት ሊዛመት ይችላል የሚል ስጋትም አሳድሯል። ዩጋንዳ ከዲሞክራሲያዊት ሪፐብሊክ ኮንጎ በምትዋሰንባቸው አካባቢዎች በጤና ባለስልጣናቷ የተለየ ትኩረት ማግኘታቸውን የሮይተርስ ዘገባ አመልክቷል። ዩጋንዳ ሁለት ዜጎቿ በዝንጀሮ ፈንጣጣ መያዛቸውን ያረጋገጠችው ባለፈው የሐምሌ ወር ነበር። አሁን በተዋሲው መያዛቸው ከተረጋገጠ አስር ሰዎች ውስጥ አራቱ ሆስፒታል ውስጥ የለይቶ ሕክምና ማዕከል ውስጥ ሲገኙ ስድስቱ ከህመማቸው አገግመው ወጥተዋል። የዓለም የጤና ድርጅት የዝንጀሮ ፈንጣጣ ወይም ኤምፖክስ የዓለም የጤና ጠንቅ ሲል በቅርቡ ማወጁ ይታወሳል። ይህ ዶችቨለ ነው። የአልጄሪያው ፕሬዚዳንት አብዱልመጂድ ቴቦኔ የሀገሪቱን አጠቃላይ ምርጫ ለሁለተኛ የስልጣን ዘመን ማሸነፋቸውን አረጋገጡ። የሰባ ስምንቱ አዛውንት ባለፈው ሳምንት የተካሄደውን ፕሬዚዳንታዊ ምርጫ ያሸነፉት 84.3 በመቶ ድምፅ በማግኘት ነው። የአገሪቱ ህገ መንግስታዊ ፍርድ ቤት የፕሬዚዳንቱን በድጋሚ መመረጥ አረጋግጧል። የሀገሪቱ የምርጫ ባለስልጣን ባለፈው እሁድ የምርጫውን ውጤት ይፋ ሲያደርግ ፕሬዚዳንት አብዱል መጂድ 95 ከመቶ ድምፅ ማግኘታቸውን አስታውቆ ነበር። ነገር ግን ተቃዋሚዎች የምርጫ ውጤት ተጭበርብሯል በሚል ለሀገሪቱ ህገ መንግስታዊ ፍርድ ቤት ይግባኝ ማቅረባቸውን ተከትሎ ጉዳዩን የተመለከተው ፍርድ ቤት ፕሬዚዳንቱ ምርጫውን ማሸነፋቸውን አረጋግጫለሁ ብሏል። ነገር ግን የምርጫ ኮሚሽኑ ይፋ ካደረገው 95 ከመቶ ድምፅ ወደ 84 ነጥብ 3 ከመቶ ዝቅ ማለቱን የፈረንሳይ ዜና አገልግሎት ዘገባ ያመለክታል። በዘንድሮ የአልጄሪያ ምርጫ ላይ ድምፅ ለመስጠት ከ24 ሚሊዮን በላይ አልጄሪያውያን ተመዝግበው ነበር። ሩሲያና ዩክሬን ከ100 በላይ የምርኮኛ ወታደሮች ልውውጥ አደረጉም። ሀገራቱ የምርኮኛ ልውውጥ ያደረጉት በተባበሩት አረብ ኤሚሬቶች አሸማጋይነት ከስምምነት ከደረሱ በኋላ ነው። በዚህም 103 ዩክሬናውያን ምርኮኞች በተባበሩት አረብ ኤሚሬቶች በኩል መልቀቋን ሩሲያ ዛሬ አስታውቃለች። ዩክሬንም ተመሳሳይ ቁጥር ያላቸው ሩሲያውያን ምርኮኞችን መልቀቋን አስታውቃለች። የዩክሬን ፕሬዚዳንት ቮሎዶሚር ዜሌንስኪ እንዳሉት በልውውጡ 103 ወታደሮቻችንን ማስመለስ ችለናል ብለዋል። 103 ሩሲያውያን የወታደራዊ አገልግሎት ሰራተኞች የተማረኩት ዩክሬን በኩርሱ ግዛትን በወረረችበት ወቅት እንደነበር የሩሲያ የመከላከያ ሚኒስቴር አስታውቋል። ሁለቱ አገራት በተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ ወይም ቱርክ ባደረጓቸው ስምምነቶች ሁለት ዓመት ከመንፈቅ በወሰደው ጦርነቱ በመቶዎች የሚቆጠሩ ምርኮኞችና እስረኞችን ለመለዋወጥ ችለዋል። የዛሬው የምርኮኛ ልውውጥ ሲደረግ በሦስት ሳምንት ጊዜ ውስጥ ለሁለተኛ ጊዜ ነው። ከሶስት ሳምንታት በፊት ሩሲያና ዩክሬን በተባበሩት አረብ ኤሚሬትስ አደራዳሪነት እያንዳንዳቸው 115 የጦር ምርኮኞችን ተለዋውጠዋል። ይህ ዶችቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንዳፍታል አስታውሳችሁም። በኮንጎ ዲሞክራሲያዊ ሪፐብሊክ በመፈንቅለ መንግሥት ተሳትፈዋል የተባሉ 37 ሰዎች የሞት ፍርድ ተላለፈባቸው። የሞት ፍርድ ከተላለፈባቸው መካከል ሶስት አሜሪካውያንን ጨምሮ የቤልጂየም ኮንጎ ጥምር ዜግነት ያላቸው ይገኙበታል። ደቡብ ሱዳን ለረዥም ጊዜ ሲጠበቅ የነበረውን ሀገራዊ ምርጫ ለተጨማሪ ሁለት ዓመታት አራዘመች። ከሁለት ወራት በኋላ ሊደረግ ቀን ተቆርጦለት የነበረው የደቡብ ሱዳን ምርጫ መራዘሙ ዳግም ግጭት እንዳያስነሳ ስጋት አጭሯል። ጀርመን የገጠማትን የሰለጠነ የሰው ኃይል ክፍተት ለመሙላት የሚያስችል ስምምነት ከኬንያ ጋር ተፈራረመች። በስምምነቱ ጀርመን ውስጥ የሚኖሩትን ጨምሮ የስራ ፈቃድ የሌላቸውን ከሁለት መቶ ሺህ በላይ ኬንያውያን ጀርመን ውስጥ የመስራት እድል ይፈጥርላቸዋል። ዩጋንዳ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር አስር መድረሱን አስታወቀች። ሰዎቹ ዋን ቢ በተሰኘው የዝንጀሮ ፈንጣጣ የተዋሲ አይነት የተያዙ መሆናቸው መረጋገጡን የሀገሪቱ የጤና ባለስልጣናት ገልጸዋል። የአልጄሪያው ፕሬዚዳንት አብዱል መጂድ ቲቦኔ የሀገሪቱን አጠቃላይ ምርጫ ለሁለተኛ የስልጣን ዘመን ማሸነፋቸውን አረጋገጡ። ሩሲያና ዩክሬን ከ100 በላይ የምርኮኛ ወታደሮች ልውውጥ አደረጉም። ሀገራቱ የምርኮኛ ልውውጥ ያደረጉት በተባበሩት አረብ ኤሚሬቶች አሸማጋይነት ከስምምነት ከደረሱ በኋላ ነው። ዜናው በዚሁ አበቃ። ጤና ይስጥልኝ።